አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአፍሪቃ ቀንድ ላይ በመካሄድ ያለው የጥቅም ቅርምት፣ ቻይና ከአፍሪቃ ጋር ያላት የእድገት ግንኙነት ፖሊሲ መለወጥ የሚሉትን ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ቲአርቲ የተባለው በእንግሊዝኛ የሚሰራጭ የቱርክ ዓለም አቀፍ የዜና ስርጭት ዘ ግሬት ጌም ኢን ዘ ሆን ኦፍ አፍሪካ በአማርኛ ሲተረጎም በአፍሪካ ቀንድ የሚታየው ትልቁ ጫወታ በሚል ርዕስ ዶክተር መሐሪ ታደለ ማሩ ያቀረቡትን ጽሑፍ ለአንባቢያን አድርሷል። ጽሑፉ ረዘም ያለ ነው፣ ነገር ግን ባለን የጊዜ ገደብ መሰረት አጥር አድርገን እናቀርበዋለን። የአፍሪካ ቀንድ ሀያላን አገሮች በአፍሪካ ላይ ባላቸው የጥቅም መቀራመት መሠረት መሰረት ወደ ቀየሱት አዲስ የውድድር ስትራቴጂ ስርዓት እያመራ ይመስላል። በአፍሪካ ቀንድ ሀገሮች ውስጥ ባለው ፖለቲካዊ መነሳሳት ላይ ተጨምሮ ዩናይትድ ስቴትስና ቻይና በክልሉ ተጽዕኖ ለማሳደር የሚያደርጉት ጥረት ውድድሩን እንዳባባሰ ጽሑፉ ያወሳል። በአፍሪካ ቀንድ ላይ የስትራቴጂያዊ ኢኮኖሚ፣ የፖለቲካና ወታደራዊ ጥቅም ያላቸው የአውሮፓና የመካከለኛው ምስራቅ ኃይሎችም አዲስ አሰላለፍ እየፈጠሩ መሆናቸውን ቲአርቲ ላይ የወጣው የዶክተር መሐሪ ጽሑፍ ጠቅሷል። የቻይና በአፍሪቃ ቀንድ መግባት በተለይም በጅቡቲ መግባት በይፋ ስትነቅፍ የቆየችው ጅቡቲን የእሷ ተጽዕኖ ቀጠና አድርጋ ስታይ የቆየችው ዩናይትድ ስቴትስ ናት፣ ይላል ጽሑፉ። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ሄሪቴጅ ፋውንዴሽን በተባለው ተቋም በቅርቡ ባደረጉት ንግግር ጅቡቲ በቀይ ባህር ላይ ስትራቴጂያዊ አቀማመጥ ባለው የጭነት ወደብ ላይ ያለው የዶር አሌ የኮንቴይነር ተርሚናል በቻይና የመንግስት ኩባንያዎች ቁጥጥር ውስጥ ቢገባ በአውሮፓ በመካከለኛ ምስራቅና በደቡብ እስያ መካከል የሚካሄደው የባህር ንግድ የደም ስር የሆነው ወደብ ቻይና የበለጠ ተጠቃሚ ትሆናለች። ሌሙኒየር በተባለው ስፍራ ያሉት የአሜሪካ ወታደራዊ ሠራተኞች የአሜሪካን ሕዝብ ለመጠበቅ በሚያደርጉት ጥረት ተግዳሮቶች ሊገጥሟቸው ይችላሉ ማለታቸውን ቲአርቲ ድረገጽ ላይ ወጣው ጽሑፍ ጠቅሷል። ቦልተን አያይዘውም ዩናይትድ ስቴትስ ከአፍሪካ ጋር በአጋርነት ለመስራት የምትፈልግበት ዋናው ዓላማ ቻይናና ሩሲያ በአፍሪካ ላይ የሚኖራቸውን ተጽዕኖ ለማሰናከል ነው። ቻይናና ሩሲያ ሆን ብለው ከዩናይትድ ስቴትስ በሚገጥማቸው ውድድር የበላይነቱን ቦታ ለመያዝ በክልሉ ላይ የመዋለ ንዋይ ፍሰት እያፈጠኑ ናቸው ሲሉ ቦልተን ማስገንዘባቸውን የቱርክ ዜና ስርጭት ድረገጽ ላይ ወጣው ጽሑፍ ጠቅሷል። ጽሑፉ አያይዞውም ቀዝቃዛ ጦርነት ካበቃና በተለይም እንደ አውሮፓ አቆጣጠር መስከረም አስራ አንድ 2001 ዓ ም በዩናይትድ ስቴትስ ላይ የአሸባሪዎች ጥቃት ከተፈጸመ ወዲህ በአሸባሪነት ላይ ሲካሄድ የቆየው ጦርነት የአፍሪቃ ቀንድን ያካተተ ትብብር አስከትሎ ነበር። በአሁኑ ወቅት ግን ዩናይትድ ስቴትስ ትኩረት የሰጠችው ከቻይናና ከሩሲያ ለሚገጥማት ተግዳሮት በመሆኑ ከመካከለኛው ምስራቅና በአጠቃላይ ከአፍሪቃ አጋሮች ጋር አጋርነት መመስረቱን እንደመረጠች ቲአርቲ ድረገጽ ላይ የወጣው የዶክተር መሐሪት አደለማሩ ጽሑፍ ያወሳል። እስካሁን ባለው ጊዜ የተባበረው የአረብ ኤሚሬቶች ከአሰብ ወደብ ከሶማሊላንድ በርበራና ከየመኑ የአደን ወደብ ጋር ኮንትራት ለመፈራረም ችሏል። ለወደፊቱ የግብጽ ኃይሎች ሊጠቀሙበት የሚችሉ ወታደራዊ ሰፈርም ኤርትራ ውስጥ መስርቷል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊት ኢትዮጵያ አጥብቃ ስትቃወም ነበር ሲል ቲአርቲ ላይ የወጣው ጽሁፍ ገልጿል። አያይዞም ጽሁፉ ከተባበሩ የአረብ ኤመሬቶች ጋር የተሰለፈው ወገን ቃጣር በተለይም በሱዳን፣ በሶማሊያ፣ በኤርትራና በግብፅ ላይ ካላት ተጽዕኖ ጋር እየተወዳደሩ መሆናቸውን ያስረዳል። ቃጣር በአፍሪካ ቀንድ ላይ ትልቅ ዲፕሎማሲያዊ ሚና ያላት ትንሽ አገር ናት። በተለይም በዳርፉር፣ በጅቡቲና በኢትዮጵያ ጉልህ የሽምግልና ሚና መጫወቷን፣ በሶማሊያ፣ በሱዳን፣ በደቡብ ሱዳን፣ በኤርትራና በኢትዮጵያ ላሉት መንግስታትም ሆነ ለሌሎች ወገኖች እርዳታ እንደምትሰጥ ጽሑፉ ያወሳል። ጂሲሲ በሚል አጽሮተ ቃል የሚታወቀው የፋርስ ባሕረ ሰላጤ አገሮች የትብብር ካውንስል ውስጥ በሚካተቱት ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤምሬቶች፣ ቃጣር፣ ባህሬንና ኦማን መካከል ክፍፍል በተፈጠረበት ወቅት ጅቡቲ፣ ኤርትራና ሶማሊላንድ ቃጣርን በመጻረር ድጋፋቸውን ለሳውዲ አረቢያ ወገን ሰጥተዋል። በኤርትራና በቃጣር መካከል የነበረው መልካም ግንኙነት ሻክሮ በጅቡቲና በኤርትራ ድንበር ላይ የነበሩት የቃጠር ታዛቢዎች ወጡ ይላል ዶክተር መሐሪ ያቀረቡት ጽሑፍ። በፊት ገለልተኛ ቦታ ይዛ የቆየችው ኢትዮጵያም አሁን ከተባበረው የአረብ ኤሚሬቶች ቡድን ጋር የተሰለፈች እንደሚመስል ጽሑፉ አክሏል። የአውሮፓ ሕብረት በበኩሉ የፍልሰተኞች ቀውስ ለሚለው መፍትሔ ለማግኘት ሲል ከኤርትራና ከሱዳን ጋር ግንኙነት የማሻሻሉን ተግባር ማፋጠኑን ቲአርቲ የተባለው በእንግሊዝኛ የሚሰራጭ የቱርክ ዓለም አቀፍ የዜና ስርጭት ድረገጽ ላይ የወጣው የዶክተር መሐሪ ታደ ለማሩ ጽሑፍ አስነብቧል። ብሩኪንግስ የተባለ የጥናትና ምርምር ተቋም ድረገጽ በበኩሉ ቻይና በአፍሪካ ላይ ያላትን አቀራረብ እየለወጠች ነው ይላል። ባለፈው ዓመት ቤጂንግ የተካሄደው የአፍሪካና ቻይና ትብብር ጉባኤ ለቀጣዮቹ ሦስት ዓመታት ቻይና አፍሪካን አስመልክቶ ቅድሚያ የምትሰጥባቸውን ጉዳዮች የሚያመላክት ነበር ይላል ብሩኪንግስ ድረገጽ። በፊት እንደምታደርገው ለአፍሪካ ለማቅረብ ቃል የምትገባውን የገንዘብ አቅርቦት በእጥፍና በሦስት እጥፍ መጨመሩን ትታ እንደ አውሮፓን አቆጣጠር በ2015 ዓ ም ለማቅረብ እንደ መደበችው 60 ቢሊዮን ዶላር ላይ ጸንታለች። ከገንዘቡ መጠን አንጻር ሲታይ ቻይና ለአፍሪካ የምትሰጠው ቦታ ጠንካራ ቢሆንም በገንዘብ ማቅረብ በኩል ግን ጥንቃቄ በማድረግ ከአዋጭነት አንጻር ወደ ማየት ያመዘነች እንደሚወስል ድረገጹ ጠቁሟል። ቻይና በፊት ከነበራት መሠረተ ልማት ተኮር እርዳታዋ በመንግሥት የልማት ገንዘብ እየተረዱ የተለያዩ ባለሀብቶች በሚያፈሱት መዋዕለነዋይ ላይ ያተኮረች መሆኗን ብሩኪንግስ ድረገጽ አውስቷል። አፍሪቃ ታዲያ ከቻይና የበለጠ መዋዕለነዋይ ለማግኘትና ከቻይና ጋር የሚኖሩትን የንግድ ግንኙነት ዘርፍ ለማስፋት የብቃቷን መጠን ከፍ ለማድረግ መቻል ይኖርባታል ይላል ድረገጹ። የቻይና የአፍሪቃ ልማት ትርክት በእጅጉ እየተለወጠ መሆኑን የብሩኪንግስ ጽሑፍ ሲያስረዳ፣ የገንዘብ አቅርቦቷ ለልማት እርዳታ መሆኑ ቀርቶ የልማት ብድር ወደ መሆን እየተቀየረ መሆኑን ገልጿል። ቻይና በአሁኑ ወቅት ለአፍሪካ የምታቀርበው ገንዘብና አስተማማኝ ውጤት ሳይሆን አፍሪካ የኢኮኖሚ እድገቷን ለማፋጠን የምትችልበት እድል መክፈት ነው። ይህ የሚሆነውም ቻይና በምታለማው መሠረተ ልማት፣ ቻይና በምትፈጥረው ቴክኖሎጂ የሥራ እድልና ገበያ ላይ የተመሠረተ እንደሚሆን፣ የእድገት ማፋጠን ፍላጎቱንና ውድድሩም በረድኤት ሳይሆን በገበያ ላይ የተመሠረተ እንደሚሆን ብሩኪንግስ ድረ ገጽ ላይ የወጣው ጽሑፍ ጠቅሷል።